ደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ የሙስና ቅሌቶችና ከህንዳዊ ባለሀብት ጉብታ ቤተሰቦች ጋር በፖለቲካ ጉዳዮች ጣልቃ መግባት ጋር ተያይዞ የሀገሪቱ ፓርላማ የተቃውሞ ሰጥ አገባዎችንና አንዳንዴም ቡጤዎችን ማስተናገድ ከጀመረ መሰነባበቱ ይታወቃል። ፕሬዚዳንቱ በሀገሪቱ ግምጃ ቤት በአግባቡ ይሰሩ የነበሩትን ኃላፊዎች በማንሳታቸውና በተደጋጋሚ በሚወስዷቸው ፍትሐዊነት የጎደለው የፖለቲካ እርምጃ ሀገሪቱ የውጭ ባለሀብቶችን አምኔታ በማጣት የምጣኔ ሀብቷ እንዲያሽቆለቁል አድርገዋል በማለት በተቃዋሚዎች በሲቪክ ማህበራትና በገዢው ፓርቲ ኤንሲ ከፍተኛ አመራር አባላት መካከል መከፋፈልን የፈጠረው ጉዳይ በትናንትናው ዕለት የመተማመኛ ድምፃቸውን በሚስጥር እስከ መስጠት አደርሷቸዋል። የመተማመኛ ድምፅ ከመሰጠቱ በፊት ፓርላማ የረጅም ሰዓት የሞቀ ውይይት ይህን ይመስል ነበር። የዋነኛው ተቃዋሚው የዲሞክራቲክ አሊያንስ ዲኤ መሪ ሙሲ ማይማኒ በፍጹም አልገመትኩም ነበር አንድ ቀን እኔ እዚህ ፓርላማ ውስጥ ተገኝቼ በአዲስ መልክ የመጣብንን ተጽዕኖ እዋጋለሁ ብዬ። የሙሰኝነት አሰራር ሕዝባችንን የድህነት እስር ቤት ውስጥ አስገብቶታል። አንድ ቀን በዲሞክራሲያዊ መንገድ የተመረጠ ፕሬዚዳንት በስተመጨረሻ ሙሳኛና በተደራጁ የወንጀለኞች ቡድን ተሳስሯል ብላችሁ ብትነግሩኝ አላምናችሁም። እዚህ ያለነው ሁላችን በተለያየ መንገዶች ልንጓዝ እንችላለን፣ ነገር ግን አንድ አይነት መዳረሻ ነው የሚኖረን። ሁላችንም የየራሳችን ምርጫ አለን። ዛሬ ትክክለኛው ነገር ምንድን ነው? ጠቃሚውስ ነገር ምንድን ነው? የኢኮኖሚክ ነፃነት ግንባር ኢኤፍኤፍ መሪ ጁልየስ ማሌማ፣ ለእናንተ መናገር የምፈልገው ነገር ቢኖር፣ ጥያቄም የለውም ፕሬዚዳንቱ የካቢኔ አባላትን እንደፈለጉ የመሾምም ሆነ የመሻር ሥልጣን አላቸው። ችግር ያለብን የሚተኩ የካቢኔ አባላትን በህዝብ ባልተመረጡ ግለሰቦች መከናወኑ ነው። ምክንያቱም የካቢኔ አባላት ሹምሽር በጉብታ ቤተሰቦች መከናወኑ ፕሬዚዳንቱ ስልጣናቸውን በአግባቡ እየተጠቀሙበት አይደለም። እኛ እዚህ የመጣነው ጉብታዎችን ለመቃወም ነው። እነዚህ የካቢኔ አባላት ሿሚና ሻሪዎችን እኛ እዚህ የመጣነው ጉብታዎችን ለመቃወም ነው። የቦርድ አባላትን የሚሰይቡ በመብራት ኃይል ኩባንያ በባቡር ትራንስፖርት ኩባንያ በትራንስኔት በሀገሪቱ ብሔራዊ የመገናኛ ብዙሃን ኮርፖሬሽን እና በአየር መንገድ በዚህ መልክ የተጧጧፈው ክርክር በስተመጨረሻ የሚስጥር መተማመኛ ድምፅ አሰጣጡ 198 ለ177 በሆነ ጃኮብ ዙማ በ21 አብላጫ ድምፅ በስልጣን መቆየት የሚያስችላቸውን እድል ማግኘታቸው ተገልጧል። ዘጠኝ ድምፅ ተአቅቦን ጨምሮ የአፍሪካ ብሔራዊ ኮንግረስ አባላት ሀያ አምስቱ ፕሬዚዳንቱ እንዲወርዱ ድምፅ መስጠታቸው ተረጋግጧል። ይህም የገዢው ፓርቲ አባላት መከፋፈላቸውን የሚያሳይ ተጨባጭ ማስረጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። የመተማመኛ ድምፅ ካገኙ በኋላ ፕሬዚዳንት ጃኮብ ዙማ ከደጋፊዎቻቸው ጋር ሲጨፍሩ አምሽተዋል። ፕሬዚዳንት ጃኮብ ዙማ እኔ እዚህ የመጣሁት ሁላችሁንም አመሰግናለሁ ለማለት ነው። እነዚህ በመገናኛ ብዙሃን ፕሮፓጋንዳ የሚያሰራጩ ኤኒሲ የህዝቡ ድጋፍ የለውም ይላሉ። ይሄ የእነሱ ግምት ነው። የአፍሪቃ ብሔራዊ ኮንግረስ በከፍተኛ አብላጫ ድምፅ ድጋፍ እያገኘን ነው። ፕሬዚዳንቱ ይህንን ይበሉ እንጂ የመተማመኛ ድምፅ የመጨረሻ ውጤት ይፋ በተደረገ በሰዓታት ጊዜ ውስጥ የሀገሪቱ ገንዘብ ራንድ የውጭ ምንዛሬን የመግዛት አቅሙ በአንድ ነጥብ አንድ በመቶ መውረዱ አሁንም ገዢው ፓርቲ ያልፈታቸው ትላልቅ የቤት ስራዎች እንዳሉበት የሚያመላክት ነው ተብሏል። መለኮ አየለ ጆሃንስበርግ።